ቆይታ ከታሪክ ተመራማሪ ጋር ሀሳብ እንደ መንገድ በማስረጃ የተደገፉ ወጎች በሚል አብይ ርዕስ የተሰናዳ አዲስ ተከታታይ ዝግጅት አካል ነው። ዛሬ ዶክተር ሽመልስ ቦንሳን የሚያስተናግደው በእንግድነት በስቴት ዩኒቨርሲቲ ኦፍ ኒውዮርክ ስቶኒ ብሩክ የአፍሪካ ዘመናዊ ታሪክና ፖለቲካ እንዲሁም የከተማ ጉዳይ መምህር ናቸው። ዶክተር ሽመልስ በፕሬስ፣ በሴቶች ጉዳይ፣ ፍልሰት፣ በከተሜነትና ከተማ ነክ ርዕሰ ጉዳዮች ዙሪያ ያደረጓቸው በርካታ ጥናትና ምርምሮች ለህትመት በቅተውላቸዋል። ከተማ እንዳገር የሚለውን ጨምሮ በከተማ በመንግስትና ህብረተሰብ መካከል ያለውን መስተጋብር በሚመረምሩ የጥናት ስራዎቻቸው እና በታሪክ ምርምርና ፋይዳው ዙሪያ የተካሄደውን ውይይት የመጀመሪያ ክፍል ይሆናል አሁን የምናቀርበው። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ። ዶክተር ሽመልስ እንኳን ደህና መጡ። ሰላም አሉላ፣ አመሰግናለሁ ለተሰጠኝ ዕድል። ፖለቲካ፣ ታሪክ ብዙ ሊያነጋግሩ የሚችሉ ርሶች ናቸው በየራሳቸው። ይልቁንም ደግሞ ጥናቶቹ ብዙዎችን ለውይይት ይጋብዛሉ። ሲቲ አዜኔሽን ይላል አዲስ አበባን እንደ ዘመናዊና ብሔራዊ ማዕከል የእንግሊዝኛውን ድርድስ ትርጉም ነው የከተማን የመንግስትና ማህበረሰብን መስተጋበር የሚመለከት ጥናታዊ ጽሁፍ ጽፈዋል። እንደ አውሮፓያን የዘመን አቆጣጠር በ2000 ዓ ም ንባዊ ያበቁት በኢትዮጵያ የግሉም ፕሬስ ክንዋን የሚመለከት ጽሁፍ አለ። የአፍሪካ ቀንድ ፍልሰት ከ19ጠኛው ክፍለ ዘመን መባቻ እስካሁን የሚል ሌላ ጥናት አለት። ሌሎች በርካታ ዛሬ ጋር የሚያመጡን ጽሁፎች አለት። እስኪ ስለ ታሪክ ጥናት እራሱን ንጋገር። ስለ ታሪክ ጥናት ፋይዳ የታሪክ ጥናት ምንድን ነው? ጥቅሙ ታሪክ እንግዲህ ብዙ ወሳኝ ነገሮች አሉ። አስፈላጊነቱ ሰፊ ነው። በእኛ ሀገር ብቻ ሳይሆን በሌሎችም ሀገሮች አባባልም አለ። ታሪክን ማቅ ይደግመዋል ይባላል። እሱ እንደገም ደግሞ መልካሙ ብቻ ሳይሆን መጥፎንም እንደገና ከነሱ ይደገማልና እነኛ ነገሮች ማስወገድ ከመልካሞቹ ነገር መማር ለወደፊት የሚጠቅም ነገር መስራት የምንችለው ወደኋላ ተመልሰን ስናይ ነው። ስለዚህ ያ የታሪክ ሙያ ያንን ነው የሚሰራው። እንዲህ በታሪክ ሙያ ውስጥ የራሱ የሆኑ ችግሮች አሉ። ታሪክ ለምሳሌ ለሌላ ዓላማ፣ ፖለቲካዊ ጠቀሜታ ላለው አላማ የሚውልበትም አጋጣሚ አለ። ስለዚህ እንደ ጠቀሜታ ሁሉ ወደ መጥፎ ነገር ሊቀየር የሚችል የትምህርት ክፍል ነው። በምን መልኩ አሉታዊ የሆነ አስተዋጽኦ ላይ ያበረከት ይችል ይሆን? እንግዲህ ታሪክ ምንድን ነው? ለምሳሌ አንደኛው በአሁኑ ሰዓት በተለይ ገኖ እየወጣ ያለ በብዙ የዓለም አካባቢዎች የታሪክ እውነት የለም። ሂስቶሪካል ትሩዝ የሚባል የለም። ሁሉም በራሱ መንገድ ያየ የሚጽፈው ነው። ስለዚህ ሌሎች የጻፉትን ለምሳሌ አንቀበልም፣ አይጠቅምም። ምክንያቱም ያንን እውነት የጻፉበት መንገድ ችግር አለው የሚል አባባል አለ። እንደገና ደግሞ አተረጓጎምም አለ። ታሪክ የሚጽፈው ሰው እንዳለ ያገኘው መረጃ፣ ያም መረጃ ራሱ ችግር አለው እየተባለ በዛ መረጃ ላይ ተመስርቶ የሚጽፈው ስራ ከራሱ አስተሳሰብም ጋር የሚገናኝበት መንገድ አለ። ስለዚህ ፋክት የታሪክ መረጃዎች የሚባሉት አሁን ብዙ ጣጣ ውስጥ እየገቡ ነው። እንደገና ራሱ ደግሞ ትርጓሜው ታሪክን የምናይበት፣ የምንመረምርበት፣ የምናጠናበት መንገድ ችግር አለ እየተባለ ያንን በመጠቀም የተወሰኑ ኃይሎች በመላው ዓለም ላይ ነው የምታየው ሌላ አላማ ሊያወሉት ይችላሉ። የግል ፍላጎት ማስፈጸሚያ፣ የራስን አላማ ማስፈጸሚያ ወደ መዋልም ያዘነብላል። ትክክል ነው ትክክል ነው። ተደጋግሞ ሆኗል። ታይቷል ታይቷል። ዶክተር ሽመልስ ቀደም ብለው በጣም ቅርብ የሆነ በግልጽ የምንረዳው እናረዳው የሚመስልንን ይህን የታሪክ ጠቀሜታ እንደ ጥያቄ ለማንሳት የሚጋብዘው አሁን ኋለኛው ላይ ያነሷቸው ችግሮች ወይም እንደ ችግር የሚታዩ ሁኔታዎች ናቸውና፣ አዋንታዊውን እንውሰድና ከታሪክ ለመማርም ታሪክ የትላንትም ብቻ ሳይሆን የዛሬን እንዲነግረን የነገ መንገዳችንን ብርሃን እንዲፈ ለማለጥቅም በሚያስብ መንፈስ አንድ የታሪክ አጥኚ አንድ የታሪክ ተመራማሪ በዛሬ ውስጥ አወዛጋቢ ምናልባትም አሳካሪ የሚመስሉ ሐሳቦች በጎሉበት እና በገመኑበት ሁኔታ ውስጥ ምን አይነት ጥንቃቄዎች ማድረግ አለበት? አንድ የታሪክ ተማሪ በተለይ ያው ለምሳሌ ጠየቀኝ ጥያቄ ወደ ኢትዮጵያ ብናመጣው በአሁኑ ሰዓት የታሪክ ሙያ ራሱ ችግር ውስጥ ነው ያለው። ታሪክ እንግዲህ በተለያየ መንገድ ይተረጉማል። በተለያየ መንገድ መተርጎም ጥፋት አይደለም። እንዳውም ጥሩ ነው በተለያየ ገጽታዎች የተለያየ አዎ በተለያየ መንገድ ልታየው ትችላለህ በተለያየ መንገድ ልተረጉመው ትችላለህ ብዙ ጊዜ ችግር የሆነ የምናየው ምንድነው ታሪካዊ መሰረት ላይ መቆም ወይም ደግሞ በትክክለኛ የታሪክ መረጃ ላይ ተመስርተ ጥናት ማካሄድ የሚለው ነገር ነው ዋናው ብዬ ነው የማስበው እና። እነኛ ነገሮች በሌሉበት ሁኔታ ወይም ደግሞ መረጃዎቹን አሳክረህ በራስ መንገድ ቀይረህ የምትጠቀም ከሆነ አደጋ አለው እና አሁን ብቻ ሳይሆን ድሮም ቢሆን ስርዓቶች እንደ ስርዓት ግለሰቦችም፣ ወይም ግሩፖች ታሪክን በራሳቸው መንገድ እየቀየሩት ይጠቀማሉ። ፋክቶችን እነ መረጃዎችን ሁሉ በራሳቸው መንገድ እየተረጉሙ ያቀርቧቸዋል እና ሆነ አስፈላጊ የሚሆነው አንደኛ ለሙያው ክብር ያስፈልጋል፣ ሁለተኛ ደግሞ እውነታው ወደሚባለው ነገር ለመድረስ ነው ሙከራ ማድረግ ያለብህ። መረጃዎችን ደግሞ ስታይ መረጃዎቹ እንደ እምነት፣ እንደ ሃይማኖት የምትቀብላቸው ነገሮች አሉ፣ የምትመረምራቸው ናቸው። እነሱን መመርመር አለባቸው እና ብዙ ጊዜ እንደ መረጃ የሚቀርቡ ነገሮችን በክሪቲከል በሆነ መንገድ ማየት አለብን። በቅጡ በሚመረምር መንፈስ ምርምረ በተቻለ መጠን ደግሞ ሳታዳላ በእንግሊዝኛ ኦብጀክቲቭ ሆነ ማለት ነው ተጨባጭተጨባ እንደዛ አድርገህ መመርመር መቻል ያስፈልጋል። አለበለዚያ እንደ የጀመርከው ነገር ሌላውም ይቀጥልበታል እና አዞሪት ውስጥ ነው የምንገባው። የታሪክ አዞሪት ውስጥ እንገባለን። ምንድነው? አንድ ታሪክን ያምታታል። ሁለተኛ ደግሞ ለብዙ ችግሮች ሊያጋልጥ ይችላል። እውነታ ላይ ባልተመሰረተ ታሪክ ግጭት ሊፈጠር ይችላል። ሕዝብ ከሕዝብ ልታጋጭ ትችላለ እና እነኛ አደጋዎች ስላሉ የታሪክም ሙያ እንግዲህ በጥንቃቄ መከተል ያለብን ነው። በተለይ በአሁኑ ሰዓት በእኛም ሀገር በሌሎች አካባቢዎች ችግር ስላለ ዶክተር ሽመልስ የታሪክ አዙሪት ወይም አዙሪት ውስጥ የመግባትን ነገር አንስተዋል። አዙሪት ውስጥ ገብተን ከሆነ እንድንወጣ፣ ካልገባንም አፋፉ ላይም ከሆነ እንዳንገባም ለማድረግ ጭምር ይሄ ሀሳብ መንገድ የተባለው ዝግጅታችን ሰዎች በተጨባጭ መረጃዎች ላይ ያተኮሩ ውይይቶችን እንዲያደርጉ ንግግሮች፣ በየቤቱ በየትኛውን ቦታ በሚከናወኑበት ጊዜ አንዳች ጠቃሚ ፋይዳ እንዲኖራቸው የማድረግ እሳቤን ከግምት አስገብተው ነውና፣ ወቅታዊ ሁኔታዎች በተለይ ማህበራዊ መገናኛ ብዙሃን የሚባሉት የጠቀሜታቸውን ያህል የተሳሳተን መረጃ የተሳሳተ ድምዳሜ ላይ ከማድረሱ አንጻር ጉዳትም አላቸውና። እስኪ ከእርሶ ጥናቶች አንዱ ሁለቱን ተመልክተን ወቅታዊ ወደሆኑ ጉዳዮች እናመራለን። በተለይ የከተሜ ዘመናዊነት ፖለቲካዊ ምጣኔ ሀብት አዲስ አበባ ከ1941 እስከ 1975 የሚለው በያዝነው ዓመት ለህትመት የበቃ ጥናታዊ ጽሁፍ ነው። ዛሬ እያወዛገበች ስላለችው አዲስ አበባ ነው የምንነጋገረው። እስኪ ይዘቱን ፈታፈታ ያድርጉልን። ቅርብ ጊዜ በ2017 የወጣ ስራ ነው እና በአዲስ አበባ ላይ ነው። የአዲስ አበባ ከተማ መሰራረት፣ በተለይ ደግሞ የአዲስ አበባ ከተማ ቅርጿን እንዴት መያዝ እንደጀመረች፣ በተለይ ደግሞ የኢኮኖሚ መሰረቷን እንዴት መገንባት እንደጀመረ ቁልፍ በነበረው ዘመን፣ በተለይ ደግሞ ከጠላት መውጣት በኋላ እስከ አብዮቱ ድረስ የነበረውን ዘመን ዋና ትኩረት አድርጎ የተሰራ ስራ ነው። እና በዛ ስራ ላይ እንግዲህ ትኩረት ያደረኩት ከተማ በአሁኑ ሰዓት ያላትን መልክ እንዴት ልትሻለች ነው። አሁን ብዙ ጊዜ የአዲስ አበባ ከተማ በዘመናዊነት የኢትዮጵያ ምልክት ሆኖ ነው የሚያገለግለው፣ እንደ ሲምብል እንደምንለው። ነገስታቱም ሲመሰርቱት፣ ራሷቸው ኃይለ ሥላሴ ሲመሰርቱት ከተማው የኢትዮጵያ ምልክት ሆኖ እንዲወጣ ነበር የታሰበው። ምክንያቱም ያ ከተማ ሌሎቹ የውጭ ሰዎች አገሪቷን ከማየታቸው በፊት መጀመሪያ የሚያዩት ከተማ የሚሆነው አዲስ አበባ ነበር እና አዲስ አበባን አይተው ነው ወደ ሌላ ቦታ የሚሄዱት። እና ያ ከተማ እንደ ምልክትነት ሆኖ እንዲያገለግል፣ ምልክትም ሲሆን ደግሞ ዘመናዊቷን ኢትዮጵያ፣ የተባበረችዋን ኢትዮጵያ፣ እያደገች ያለችዋን ኢትዮጵያ ለማሳየት የሚል ነው እና በኃይለ ሥላሴ ንግግሮች ውስጥ በተደጋጋሚ የሚባል ነገር ነበረ። አንድ እሱ ነው። ስለዚህ ያንን ሚና እንድትጫወት ተብላ የተሰራችም ከተማ። በሌላ በኩል ደግሞ የከተማው መሰራረት የራሱ የሆኑ ችግሮችም አሉት። እነኛ ችግሮች እንግዲህ አሁን አንዳንዶቹ ተንከባለው ወደ አሁኑ መጥተዋል። ምንድን ናቸው? ይጎላጎላ ያሉት እንዴት ከባጭ ችግሮቹ ምንድነው? አንደኛ ችግር፣ ለምሳሌ ይሄ ከመሬት ጋር የተገናኘ ችግር ነው። የመሬት ይዞታ ይዞታ ችግር ነውና የአዲስ አበባ ከተማ እንግዲህ የመሬት አስተፋፈሩ በአፄው ስርዓት የነበረው አብዛኛው ሰው መሬት የሌለው የተወሰኑ ሰዎች አብዛኛውን የከተማን መሬት የሚቆጣጠሩበት ጊዜ ነበረ። እና በተለይ በተማሪዎች እንቅስቃሴ ጊዜ ከተማዋን ቅድም ነገስታቱ እንደቀረጹት ምልክት የዘመናዊነት የአንድነት ምልክት እንዳደረጓት አይነት ከተማ ሳይሆን ይሄ ጥገኛ የሆነ ከተማ ማለት በሌሎቹ የሀገሪቱ ክፍሎች ላይ ጥገኛ የነበረች ከተማ እንደገና ደግሞ ጨቋኝ ከተማ ሚሏታል። ምክንያቱም ከተማ ውስጥ አብዛኛው ህዝብ ባለመሬት አልነበረም። ምናልባት በአንደኛው ስራዬ ላይ የመሬት ስርጭቱን የሚያሳይ አለ እና እነኛ ችግሮችን ይዛ የመጣች ናት። ስለዚህ ሪያሊቲው ምድር ላይ ያለው እውነታ እና ነገስታቱ መሪዎቹ የሳሉት ስዕል ብዙ ጊዜ ሲጋጭ ነው የምናየው። በእርግጥ አዲስ አበባ መጨረሻ ላይ ሆና የወጣቸው ነገስታቱ ወይም መሪዎቹ እንዳሰቡት አይደለም። እያንዳንዱ ሰው በየቀኑ ኑሮ በሚኖረው መንገድ የፈጠራት ከተማ ናት። እነዛ ነው ብዙ ጊዜ በፕላኖቹ እና ህዝቡ የሚኖረው ኑሮ መሀል ልዩነት አለ። እንደታሰበው እንደ ፕላን እንደወጣለት የሆነ ከተማ አይደለም። በቅድ መልክ ወይም በከተማ አቀራረጽ የተቀረጸውን ራሱ የሚቀይሩ ሁኔታዎች እንዳሉ በጽሁፎ ይጠቅሳሉ። እስኪ እስኩን ያብራሩ። አሁን ለምሳሌ እንግዲህ የከተማውን ፕላን ስናይ አሁን አንደኛ የከተማውን ፕላን ያወጣው ሰው ሰር አብርክሮምቢ ይባላል። የለንደንን ከተማ ፕላን አወጥቷል። ያ ሰው ወደ አዲስ አበባ ተጋብዞ መጥቶ በንጉሱ ፕላን አወጥቷል። ሌሎችም የከተማውን ፕላን ያወጡ የነበሩ ሰዎች የታወቁ ሰዎች ናቸው። እና መሬት ላይ ግን ያስቀመጡት ፕላን ችግር የገጠመው ምንድን ነው? አንድ የማስፈጸም አቅም የለው ስርአቱ፣ የደርግ ስርዓት፣ የአሁኑ ስርአት ወይም በአጽኦ ስርአትም ማየት እንችላለን። አንድ አቅሙ የላቸው አቅም የቴክኒክ የገንዘብ የሰው ኃይል ወደ መሬት መተርጎማ ተግባራዊ ማድረግ እና የገንዘብም የቴክኒክም የሰው ኃይልም ድክመት አለ። በሌላ በኩል ደግሞ የሚያስቡትን ነገር መሬት ላይ ደግሞ እንዳይፈጽሙ የሚያደርግ ከታች ያለው ማህበረሰብ የሚሰራቸው ስራዎች አሉ። ማህበረሰቡ ድምጹ የታፈነ ምንም አቅም የሌለው አይደለም። ምክንያቱም በራሱ መንገድ ከተማውን ያስባል፣ በራሱ መንገድ ከተማውን ይቀርጻል። ለምሳሌ የአዲስ አበባ ከተማ መንገዶች ብዙዎቹ ፕላኖች ላይ ስታይ ቀጥ ያሉ ሆኖ የሚወጡበት መንገድ ነው ያለው። መሬት ላይ ግን ተጣሞ ነው የወጣው። እና ያ በጣም የሚያሳየው ምንድነው? መሪዎቹ በተለይ ከእነኚህ ትልልቆቹ ሰፊ መሬት የነበራቸው በስርዓቱ ስልጣን የነበራቸው ወይም የገንዘብ ሀብት የነበራቸው ሰዎች በኔ በኩል መንገዱ መሬቴን ይዞ እንዲሄድ አልፈልግም፣ ቤቴን እንዲነካ አልፈልግም፣ ወይም በዚህ በኩል በኔ ሰፈር እንዲወጣ የሚል ነገርም ስለነበረ ነው እና ህዝቡም ደግሞ በራሱ በኩል ቤቱን ሲሰራ መንገድ ያሰፋል፣ ጥሩን ያረዝማል። እነኚህ እነኚህ ነገሮች ህዝቡ ምንድነው የሚያሳየው ከመሪዎቹ ራዕይ በተጨማሪ የራሴም ራዕይ ያለኝ ይህንን ከተማ የማይበት የምቀርስበትም መንገድ አለኝ ነው እና ሁለቱ አሉ ሁለቱ የሚላተሙበት የሚተላለፉበት ሁኔታ ነው ያለው ግን አሸንፎ ይወጣ ቀደም እንዳልኩት የህዝቡ ነው እና አዲስ አበባ ማንን ትመስላለ መሬት ላይ ወይ ካርታ ላይ የሰፈረው ነገር አይደለም ዋናው በህዝቡ ጭንቅላት ውስጥ የነበረው ህዝቡ በየቀኑ በሚኖረው ህይወት የተሰራ ከተማ ነው ብዬ ነው የማስበው የከተማ ጉዳይ ይማርካል ዶክተር ሽመልስ። እርሱን ግን እንደ ታሪክ ተመራማሪ በጣምም የሳቦት ይመስላል በተደጋጋሚ የጎበኛቸው ርዕሶች ናቸው። የከተማን የመንግስትና ማህበረሰብን መስተጋብር የሚመረምር ሌላ የታሪክ ጥናት ጽሁፎ ጭብጥ በተሻለ ለመረዳት ከተማ እንደ አገር እንደ መንግስት የሚታይበት ጥናቱ ምን አመላከተው? ምን አሳየን? ዶክተር ሽመልስ ቦንሳን እናመሰግናለን ውይይቱ አላበቃም በሚቀጥለው ሳምንት ቀጣዩን ክፍል እናቀርባለን